ዛሬ የማካፍላችሁ ቃል ከምስጋና ጋር የተያያዘ ነው እና የተመሰረተው በመዝሙረ ዳዊት 103 በቅንፍ 2 ላይ ነው። እና በተለይ ከቁጥር አንድ እስከ አምስት እና ቁጥር ሀያ ና ሀያ ሁለትንም እንደዚሁ ጠቀስ አደርገዋለሁ። እንደምታውቁት በዚህ ሰሞን በአሜሪካ ውስጥ የምስጋና ሳምንት ተብሎ የሚታወቅ ጊዜ ነው። በተለይ የሚቀጥለው ሐሙስ እና አርብ እንደዚሁ ሳምንቱን በሙሉ እና ይሄ በአሜሪካ ከተጀመረ ቆይቷል። የክርስትና እምነት ተከታዮች የመሰረቱት ነው። አሜሪካ ስትመሰረት የዛሬ 3መቶ 4መቶ ዓመተ ምህረት አካባቢ ዓመት አካባቢ ከእንግሊዝ ሀገር ነው እዚህ መጥተው አሜሪካንን የቆረቆራት እና የባፕቲስት ቤተክርስቲያን አማኞች ናቸው አሜሪካንን የቆረቆራት እና ምክንያቱ ምንድን ነው? እንግሊዝ ሀገር ስደት ስለነበረ ከዛ ተሰደው ነው ወደዚህ የመጡት እና አሜሪካ ውስጥ የነበረው የክርስትና እምነት መሰረት ሁሉ መሰረቱ ከዛ ስደተኞች መጥተው አሜሪካንን ስለቆረቆራት ነው እና አንዳንድ ከተሞችና ቦታዎች ስያሜዎቻቸው ቀጥታ ከእንግሊዝ የመጣ ነው። ለምሳሌ ዮርክ የሚለው ቦታ አለ እንግሊዝ ሀገር፣ እዚህ ኒውዮርክ የሚባል እናገኛለን እና እነዛ ክርስቲያኖች እዚህ እርሻ አርሰው ሰብል ከሰበሰቡ በኋላ ለዚህ አበቃን ሰላም የሰጠን እረፍት የሰጠን እግዚአብሔር ነው ብለው እግዚአብሔርን ማመስገን በየአመቱ ባህላቸው አድርገውት የታንክስጊቪንግ ዴ የሚባል ነገር መስርተዋል እና ሰዎች የምስጋና እለት በጣም ጌታን ያመሰግኑ ነበር ድሮ። ግን በአሜሪካ ውስጥ ይሄ የምስጋና እለትና የምስጋና ጊዜ ክርስቲያናዊ መሆኑ እግዚአብሔርን የማምለኩ ነገር በጣም እየዘቀጠ እየዘቀጠ መጥቶ አሁን አሜሪካ ራሷ የጣዖት አምላኪ ሀገር ከመሆኗ የተነሳ ባህሉ ብቻ ነው እንጂ ያለው ይሄ መንፈሳዊ ትርጉሙ ጠፍቷል ማለት ትችላላችሁ። በርግጥ ሰዎች የምስጋናውን ሰሞን ለንግድ ነው የሚያደርጉት። በጣም እነዚህ ኮንሱመር ፕሮዳክትን የሚያወጡ ድርጅቶች አትራፊዎች የሚሆኑበት ሰዎች ደግሞ ልዩ ልዩ ነገር የሚገዙበት ጊዜ የመብላት የመጠጣት ጊዜ ሆኖ እግዚአብሔር የሚባለው አምላክ የተረሳበት ጊዜ ነው በጥቂቶች ክርስቲያኖች አካባቢ ከሚሆነው በስተቀር እኛ ግን ይህንን አጋጣሚ በመጠቀም እግዚአብሔር አምላካችንን ልናመሰግነው ውለታውን ልናስብ ደግሞም የምስጋና ህይወት በህይወታችን እንዲኖር ማሰብ ይገባናል። እና ከዚህ የተነሳ ነው በዚህ ቁጥሮች ላይ ጥቂት ነገሮችን መናገር የምፈልገው። መዝሙር መቶ ሶስት እንደምታዩት ሃያ ሁለት ቁጥሮች አሉት። በእነዚህ ሃያ ሁለት ቁጥሮች ውስጥ አስደናቂ ወደሆነ ሁኔታ ውስጥ ነው ዘማሪው የሚያገባን እና በተለይ ያልተለመደ አባባል ውስጥ ነው ሲገባ የምታዩት። እና በጣም ጥቂት ቦታዎች ነው እንደዚህ አይነት አባባል መጽሐፍ ቅዱስ ላይ የምታዩት። ያልተለመደ አባባል ነው ያልኩት ዘማሪው ለራሱ ለነፍሱ የሚናገር ሆኖ ነው የምታገኙት። ለምሳሌ ቁጥር አንድ ላይ ነፍሴ ሆይ ብሎ በቀጥታ ለነፍሱ ሲናገር ታያላችሁ። ነፍሴ ሆይ አለና እግዚአብሔርን ባርኪ፣ አንቺ ውስጤ ነፍሴ፣ መንፈሳዊ አካሌ ብሎ ባልተለመደ ቋንቋ ባልተለመደ አባባል በእርግጥ መንፈሳዊ ሰዎች በሚገባቸው አባባል ለራሱ ሲናገር ነው እና መልእክቱ የተሰጠው ለነፍስ ነው እና ነፍሴ ሆይ እግዚአብሔርን ባርኪው በማለት ሶስት ጊዜ ነው የተናገረው። አሁን ሶስቱንም ቁጥሮች ባሳያችሁ ጥሩ ነው። ቁጥር አንድ ላይ ነፍሴ ሆይ እግዚአብሔርን ባርኪ ብሎ ቁጥር ሁለት ላይ ደግሞ እንደገና ደግሞ ነፍሴ ሆይ እግዚአብሔርን ባርኪ ይልና ቁጥር 22 ላይ ቁጥር 20 20 21 እና 22 ላይ ሌሎች ነገሮችን ጠቅሶ 22 መጨረሻው ላይ ግን ልክ እንደ ማሰሪያ አድርጎ ነፍሴ ሆይ እግዚአብሔርን ባርኪ ሲል ታውታላችሁ። በእርግጥ በእነዚህ በ22 2 ቁጥሮች ውስጥ ስድስት ጊዜ ነው እግዚአብሔርን መባረክ የሚባለው ነገር የተጠቀሰው። ሶስቱ በነፍሳችን ውስጥ ነው። ሶስቱ ደግሞ በሌሎች ነገሮች ነው። ለምሳሌ ቁጥር 20 ብታዩ መላእክቱን እግዚአብሔርን ባርኩ ይላችኋል። ቁጥር ሀያ አንድ ላይ ሰራዊቱ፣ አገልጋዮቹ ሁሉ እግዚአብሔርን ባርኩ ይላል። ቁጥር 22 ላይ ፍጥረቶቹ፣ በግዛቱ ሁሉ ስፍራ ያላችሁ እግዚአብሔርን ባርኩ። ሶስት ጊዜ ሶስት ጊዜ ሌሎች ነገሮች ሶስት ጊዜ ደግሞ ነፍሴ እግዚአብሔርን ባርኪው ብሎ ሲናገር ታያላችሁ። በእርግጥ በጣም አስደናቂ ነገር ነው ይሄ እና ባርኪ ወይም መባረክ የሚባለውን ነገር ስንመለከት ምን ማለት ነው? እግዚአብሔርን እውቅና ስጭው ነፍሴ ማለት ነው። እኛ ከእግዚአብሔር በላይ ሆነን እግዚአብሔርን ተባረክ ወይም ደግሞ በረከት ይፍሰስልህ የምንል አይነት ሰዎች ሆነን ሳይሆን እግዚአብሔርንና ውለታውን ማንነቱን እያሰብን እውቅና ሰጥተን ምስጋና በፊቱ የማቅረብን ነገር ነው የሚያሳየው እግዚአብሔር ከፍ ያለ ቅዱስ ፈጣሪ መሆኑን እንድናውቅ ለሱ ትልቅ ግምትና ክብር እንድንሰጠው እንድንወድሰው፣ ከፍ ከፍ እንድናደርገው በህይወታችን፣ በልባችን፣ በነፍሳችን ውስጥ ያንን አይነት አመለካከትና አስተሳሰብ እንዲኖረን ነው የሚያስረዳው እና እንግዲህ እዚህ ላይ እዚህ መዝሙር ላይ የቀረበው እውነት ስለ መንፈሳዊ ህይወት፣ ስለ መንፈሳዊ ጥቅም መንፈሳዊ ጥቅም ያገኘ አማኝ ምን ማድረግ እንዳለበት የሚያሳይ ነው እና እኔ ዛሬ የምስጋናን ጊዜ ሰዎች ሁሉ በሚያስቡበት በዛሬው ዕለት ይህንን ጥቅስ ይህን ክፍል ተመልክቼ ጥቂት ነገሮችን መናገር ፈልጋለሁ፣ ነፍሴ ሆይ እግዚአብሔርን ባርኪው በሚለው ላይ ተመስርቼ እና የመጀመሪያው ነገር መናገር የምፈልገው መንፈሳዊ ህይወት የሚጀምረው በግል እንደሆነ እንድታዩልኝ ነው። ይሄ በጣም መሰረታዊ ነገር ነው። አሁን ዘማሪውን ስታዩ ምንድን ነው የሚለው? ነፍሴ ሆይ ይልና እግዚአብሔርን ባርኪው ነፍሴ አንቺ ነፍሴ በግልሽ በውስጤ ያለሽው እና ሶስት ጊዜ ነው ቅድም እንዳልኩት እና እኔ ግለሰብ ሰው የሆንኩት እኔ ግለሰብ የሆንሽው አንቺ ነፍሴ፣ በውስጤ ያለሽው ከእግዚአብሔር ጋራ ጥብቅ ግንኙነት ከመመስረትሽ የተነሳ እግዚአብሔር አስደናቂና ልዩ ልዩ መልካም ነገሮች ለአንቺ ከማድረጉ የተነሳ በኋላ እንዘረዝራቸዋለን። በግልሽ እግዚአብሔር የሚባለውን አምላክ ማመስገን አለብሽ፣ መባረክ አለብሽ ነው የሚለው እና ለግል የተነገረ ነገር ስለሆነ እኔም ማስበው ክርስትና የሚባለው አምላክ እምነት ማለት ነው የሚጀምረው ከግል ህይወት ነው። ክርስትና እና እውነተኛ የእግዚአብሔር እምነት የሚጀምረው በቡድን አይደለም፣ ከቡድንም አይደለም፣ ከግል ነው። በግላችን ጌታን እናውቅና ወደ ምን እንመጣለን? ከአማኞች ጋራ ህብረት ወደ ማድረግ፣ ከአማኞች ጋራ አንድነት ወደ መመስረት፣ ከአማኞች ጋራ አንድነት ሆነን ወደ ማገልገል እንመጣለን። ይሄ ዘርንና ዘረኝነትን እድሜንና ጾታን የማይገድብ ነገር ነው። እግዚአብሔር ይመስገን። ስለዚህ ክርስትና የሚባለው ነገር የግል እምነት ነው፣ ግን ወደ ማህበር እምነት ይመጣል። ምክንያቱም ካመኑ ሰዎች ጋራ አንድ እምነት ስላለን እምነታችን እዚህ ላይ እንደውም ምን ብያለኝ፣ በግል መለወጥን የሚያካትት ነው፣ ወደ ህብረት የሚያመጣ በግል የመዳንን ነገር አሳይቶ ተመሳሳይ አዳኞች የዳኑ ሰዎች ጋራ ህብረት የምንፈጥርበት እምነት ነው። ለዚህ ነው ቤተ ክርስቲያን የሚባለው ቃል ስታዩ፣ ቤተ ክርስቲያን የቃሉ ትርጉም ምንድን ነው? ተጠርተው የወጡ ሰዎች ስብስብ ማለት ነው። ህንፃ አይደለም፣ ወይም ደግሞ የቡድን አይነት ነገር አይደለም፣ ግን ተጠርተው ከዓለም፣ ከቆሻሻ ኃጢአት፣ ከበደል፣ ከመተላለፍ ህይወት ተጠርተው አንድ ባንድ ወጥተው አንድ ላይ የተከማቹ ሰዎች ማለት ነው። ስለዚህ እምነታችን የግልና በቤት ጀምሮ ወደ አደባባይ ወደ ህብረት የሚወጣ ለሌሎችም ደግሞ በአስደናቂ የምስክርነት ኃይል የሚደርስ እምነት ነው። እምነታችን ከግል ጀምሮ የወጣ ካልሆነ እኔ እዚህ ጋር እንደ ማስጠንቀቂያ ያስቀመጥኩት ነገር አለ። እምነታችን ከግል ጀምሮ የወጣ ካልሆነ የምንሰጠው አገልግሎት እና የምንኖረው ክርስቲያናዊ ህይወት ኢፌቲስ ክርስቲያናዊ ህይወት ጉድለት የሚኖርበት አገልግሎታችን፣ ለታይታ የሚሆን የተለወጠ ሳይሆን የምናልባት የመጠቀሚያ ራስን ለመጥቀም የሚሆን አገልግሎት ነው የሚሆነው እና በግል እውነተኛ እምነት የሚጠይቅ ነገር እንደሆነ ነው። ይሄ መዝሙር የሚያሳየ ነፍሴ አንቺ በግልሽ እግዚአብሔርን ባርኪው ብሎ ነው የሚናገረው። እና በሁለተኛ ደረጃ የማሳስበው ፈጠን ፈጠን ብዬ ሄጄ ያው እንጨርሳለን በጊዜ ዛሬ። ግን ሁለተኛው የማሳየው ሁለንተናችን ጌታን እንዲባርክ ነው። ዘማሪው የሚናገረው አሁን ተመልከቱ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አመስግኙ ምስጋናሽን በፊቱ አቅርቢ። አንቺ ነፍሴ በግልሽ በግልሽ እግዚአብሔርን ያወቅሽው የሚል መልእክት ሲኖረው፣ በሁለተኛ ደረጃ ግን ነፍስ ሁለንተናዋ ማለት አንድ ግለሰብ እግዚአብሔርን ያመነ ግለሰብ በሁለንተናው እግዚአብሔርን ማምለክና ማክበር እንዳለበትም ይናገራል። ይህንን ሀሳብ ያመጣሁት ቁጥር አንድ ላይ ያለውን የመጨረሻውን አረፍተ ነገር ስመለከት ነው። ተመልከቱ፣ ነፍሴ ሆይ እግዚአብሔርን ባርኪ ብሎ አጥንቶቼም ሁሉ የተቀደሰ ስሙን ብሎ ነው የሚናገረው። በጣም የሚደንቅ የትርጉም ጥራት የሚያስፈልገው ነገር ሆኖ አግኝቻለሁ። ያው እንደምታውቁት እኔ ትርጉም ላይ እሳተፋለሁኝ። የ1962ቱ ትርጉም ምንድን ነው የሚለው? አጥንቶቼም ሁሉ ነው የሚለው። ግን የ1879ኙ የእንግሊዝኛውና የሂብሩ ትርጉም ግን ከዚህ በጣም ይለያል። ምንድን ነው የሚለው? በእኔም ውስጥ ያለው ነገር ሁሉ ነው የሚለው። አጥንቶቼ ብቻ አይደለም በእኔ ውስጥ ያለው ማንኛውም ነገር ሁለን ተናዬ የሚል ሀሳብ ነው ያለው ሁለንተናዬ፣ በእኔ ውስጥ ያለ ማንኛውም ነገር ነፍሴና፣ ከነፍሴ ጋር የተያያዘ ማንኛውም ነገሬ እግዚአብሔርን ማክበር፣ እግዚአብሔርን መባረክ፣ በእግዚአብሔር ፊት ምስጋና ማቅረብ አለበት እና በእኔ ውስጥ ያለ ነገር ሁሉ ነው የሚለው አካሎቼ በሙሉ አይኖቼ፣ እግዚአብሔር የሰራቸው እግሮቼ፣ ልቤ፣ ጉበቴ፣ ኩላሊቴ የሚል ነገር ነው የሚያስቀምጠው እና ሁለመናዬ፣ ሐሳቤ ሁሉ እግዚአብሔርን መባረክ አለበት። ከኔ ውስጥ አንድም ነገር ሳይቀር የእግዚአብሔርን አምልኮ፣ የእግዚአብሔርን በረከት፣ የእግዚአብሔርን ምስጋና ማቅረብ ያለበት የሚል ሐሳብ ነው ያለው። አንዳንድ ነገሮች አሁንም ዘርዝር ያለው የበለጠ ግልጽ ለማድረግ በውስጤ ያለ ስሜቴ አስተሳሰቤ፣ ሁሉ የማስታወስ ችሎታዬ፣ ሕሊናዬ፣ ፈቃዴ ይሄ እኔ የምለው ማንኛውም ነገር በውስጥ ያለው ነገር አንዳንድ ጊዜ መነሳሳቶች አሉ። ለአንዳንድ ነገር ለማድረግ ኢገሮነን የምንነሳሳበት ሞቲቬትድ የምንሆንበት እነዛ ነገሮች በሙሉ በእግዚአብሔር ፊት ተሰብስበው እግዚአብሔር ምን ማድረግ አለባቸው፣ ማክበርና መባረክ አለባቸው። መንፈሳዊ እኔነቴ ነፍሴ እና ሁለመናዬ ሳይቀር አንተን ማክበር አለበት። እሱን ማክበር አለበት። ሌላም አረፍተ ነገር እዚ ጋር ጨምር ያለው አንደበቴና ምላሴ ጽድቁንና ክብሩ መናገር አለባቸው። ሌሎች ክፍሎች ላይ አንደበታችን የከንፈር ፍሬ በእግዚአብሔር ፊት ማቅረብ አለብን የምስጋና ፍሬ ብሎ እብራውያን ላይ ይናገራል። መጽሐፍ ቅዱስ በሙሉ በዚህ በኩል ወጥ የሆነ መልእክትን ያስተላልፋል። ሁለመናችን አንድም ነገር ሳይቀር የሚለው ነገር ምንድን ነው መሰላችሁ? አንዳንድ ሰዎች በእግዚአብሔር ፊት ቀርበው እግዚአብሔርን ለማመስገን በእግዚአብሔር ፊት ለመጸለይ ይቀርቡና አይኖቻቸውን ጨፍነው ለመጸለይ በቀረቡበት ጊዜ ሃሳቦቻቸው ምን ይሆናሉ? ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ይበታተናሉ። አንዳንድ ጊዜ እዚ የሆነን ኢትዮጵያ ውስጥ ወይም ደግሞ የሆነ ቦታ የሆነ አካባቢ ራሱ እዚህ በመንፈስ ሆነናል ብለን የምንሄድባቸው ጊዜዎች አሉ። እነዚህን ሁሉ ጸጥ ብለው ሀሳቤ ሳይበታተን ሁለመናዬ ማንኛውንም ነገር አስወጥቼ አርቄ በእግዚአብሔር ፊት እሰበሰባለሁ የሚል ሀሳብ ነው ያለው። የሚያሰጋኝን ዘወር አድርጌ ሀሳቤን ጠቅልዬ ጌታን ላመሰግነው ልታከብሪው ነፍሴ ይገባሻል የሚልም መልእክት ነው የሚያስተላልፈው እና እግዚአብሔር አምላክን በዚህ ቁጥር ውስጥ በእውነት ለማመስገን እንድንችል የሚገልጥ ሀሳብ ነው። አንዳንድ ሰዎች ይህንን ነገር ስናገር ከቁጥር በላይ የሆኑ ነገሮች ተደርገውላቸው አንድ ነገር ሲጎላቸው ያንን የተደረገላቸውን ነገር በሙሉ ረስተው እግዚአብሔርን ሲያማርሩ ይታያሉ። እግዚአብሔር ብዙ ነገር አድርጎልናል። እግዚአብሔርን ልናመሰግነው ይገባል። እግዚአብሔርን ልናከብረው ይገባል። በአንዳንድ ጥቃቅን ነገሮች የእግዚአብሔርን ምስጋናና የእግዚአብሔርን በረከት ልናጓድል ደግሞም ልናጠፋ አይገባንም። አዎ ነፍሴ በአንዳንድ ነገሮች አትታወኪ፣ ነገር ግን ጌታን አመስግኙ፣ ጌታን ባርኪው። ሁለመናዬ ሁለንተናዬ ውስጥ ያለ ማንኛውም ነገር እግዚአብሔርን መባረክ ማመስገን አለበት። ይሄ አስፈላጊ ነው የሚልን ነገር ነው ዘማሪው እየተናገረ ያለው። እና ይህንን ከተናገርኩ በኋላ ሶስተኛ ነጥብ አድርጌ ያቀረብኩትን አያስቀምጥላችኋለሁ ይሄ የእግዚአብሔር ምስጋና የታሰበበት መሆን አለበት። እና ምንድን ነው ቁጥር ሁለት ላይ ስትመጡ ነፍሴ ሆይ እግዚአብሔርን ባርኪ ይልና ምስጋናውን ሁሉ አትርሺ። አሁንም የእንግሊዝኛውና የአማርኛው ይለያያል። የተደረገልሽን ነገር ሁሉ አስታውሺ ነው የሚለው የሂብሮና የእንግሊዝኛው። የተደረገልሽን ነገር ሁሉ ምስጋናውን ሁሉ አትርሺ የሚለው ቃል ምስጋናው የሚለው ቃል መልካም ነው፣ ግን የሂብሩ የተደረገልሽን ነገር የተጠቀምሽውን ጥቅም ቤኔፊትሽን ነው ጥቅምሽን አትርሺ በእግዚአብሔር ፊት አስታውሺ እያለ ነው የሚናገረው እና መቼም ቅድምም ጠቀስ ለማድረግ ሞክር ያለሁ ጌታ ያደረገልንን ነገር የማናስታውስ ከሆነ ጌታ ብዙ ነገር ነው ያደረገልን። ጌታ ያደረገልንን ነገር የማናስታውስ ከሆነ ነፍሳችን ምስጋና ቢስ ነው የምትሆነው። ምስጋና ቢስ ብቻ አይደለም የምትሆነው፣ አጉረምራሚ ነው የምትሆነው። በማንኛውም ነገር አጉረምራሚ በማንኛውም ነገር ደስታቢስ ነው የምትሆነው። በማንኛውም ነገር እግዚአብሔርን የምትበድል የምታሳዝን ነው የምትሆነው። ይሄ ነገር የተደረገው ለእኔ ጥቅም ሊሆን ይችላል። አሁን ይሄንን ሳስብ ሮሜ ምዕራፍ 8 ቁጥር 28ን አስታውሳለሁ። በቃሌ እንደዚህ ነው የሚለው ምንድን የሚለው እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው የሚለው። እግዚአብሔርን ወደን እንደ እግዚአብሔር ከተጠራን ምናልባት ውጣ ወረዶቻችንን እኛ እንደ መጥፎ ነገር ልንቆጥራቸው እንችላለን፣ ግን ለበጎ ነው የሚደረጉት ይህንን ደግሞ መቶ በመቶ እናውቃለን እያለ ነው የሮሜው ጸሐፊ ሐዋርያው ቅዱስ ጳውሎስ የሚናገረው። እና እግዚአብሔር ብዙ ነገር አድርጎልናል። እግዚአብሔር በብዙ ነገር ጠቅሞናል። እንደው አንዳንዶቹን መናገር እችላለሁ። ለምሳሌ ህይወት ሰጥቶናል እግዚአብሔር። የእኛን ህይወት ያመጣነው እኛ አይደለንም። እናትና አባቶቻችን አይደሉም የሰጡን። በእናትና በአባቶቻችን አማካኝነት ወደ ህይወት መጥተናል ግን የህይወታችን ምንጭና ሰጪ ራሱ እግዚአብሔር ነው እና እግዚአብሔር ህይወት ስለሰጠን እግዚአብሔርን ማመስገን አለብን። እኔ አንዳንድ ጊዜ ውጭ ያለን ኢትዮጵያውያንን ሳስብ አሁን ኢትዮጵያ ውስጥ ባለመሆናችን እግዚአብሔር መልካም ያደረገልን ይመስለኛል። ኢትዮጵያ ውስጥ መኖርን መጥፎ ነገር ነው ብዬ አይደለም ብለው ግን ካለው የፖለቲካ ምስቅልቅል የተነሳ ካለው የዘር ጥላቻ የተነሳ አሁን ሰሞኑን እኛ ዝዋይ ከተማ ውስጥ ትናንትና ማታ ከአጼም ጋር ስናወራ ነበር የሆነውን ነገር እናወራ ነበር እና የሚያሰቅቅ የሚያሰቅቅ ነገሮች ተከስተዋል በየቦታው እና እዚህ እዚህ መሆናችን አንድ መልካም ነገር እንደሆነ አስባለሁ። እኔ እግዚአብሔር መቼም አሜሪካ ውስጥ ሁሉ ነገር ይኖራል ይገኛል የሚል እምነት የለኝም። ግን እግዚአብሔር ብቻ መልካም አድርጎልናል በሆነ በራሱ መንገድ እዚህ አስቀምጦናል እና ይሄ እኮ የተደረገልን ነገር ነው እግዚአብሔር ያደረገልን ነገር ነው። እና እግዚአብሔር ያደረገልንን ነገር ልናስብ ልናመሰግን ይገባል። ከሁሉ በላይ ደግሞ የደህንነትን መንገድ ከፍቶልናል። ጌታ ኢየሱስ ክርስቶስን የምናገኝበትን መንገድ፣ በጌታ በኢየሱስ ክርስቶስ በኩል የመንግስተ ሰማይ ወራሾች የምንሆንበትን ሁኔታ ሁሉ እግዚአብሔር አዘጋጅቶልናል። እግዚአብሔር የተመሰገነ ይሁን። እና እግዚአብሔር ያደረገልንን ነገር የማናስታውስ ከሆነ ነፍሳችን ምስጋና ቢስ የመነመነች አጉረ ምራሚ ቀጣይ በረከትን ከእግዚአብሔር እጅ ለመቀበል የማትችል ሆና ነው የምናገኛት። እና እግዚአብሔር የብሉይ ኪዳን ሰዎችን በተደጋጋሚ ይወቅሳቸው የነበረበት ምክንያት ይሄ አንዱ ነጥብ እንደሆነ ላሳስባችሁ እወዳለሁ። እግዚአብሔር ምን ይላቸው ነበር? እኔ እኮ ነኝ እግዚአብሔር እኮ ነኝ ከግብፅ ምድር ያወጣኋችሁ ይህንን ከነአን የሚባለው ምድር ያወረስኳችሁ፣ እና እንዴት ትረሱኛላችሁ እያለ እግዚአብሔርን ረስተው ስለነበረ ይናገር ነበር። እናንተ ልክ አንድ ሰው የተቆፈረበትን ድንጋይ ወይም ደግሞ የመጣበትን የዘር ግንዱን የማያስታውስ ከሆነ ምስኪን እንደሚሆነው ልክ እንደዛ እረስታችሁኛል እያለ ደጋግሞ ደጋግሞ ሲናገራቸው ታያላችሁ። ተአምራቴን የኤርትራን ባህር ከፍዬላችኋለሁ። በምድረ በዳ አርባ ዓመት ሙሉ መግቢያችኋለሁ። አንዳችሁም ሳታርሱ ልብሳችሁ አርባ ዓመት ሙሉ ሳይቆሽሽ ኦፍ ኮርስ መታጠብ ነበረበት ግን ሳይነትብ ሳረጅ አርባ ዓመት ሙሉ አቆይቻችኋለሁ። በጣም የሚደንቅ ነገርን ይናገራል። ግን ረሳችሁኝ እያለ ሲናገር ታያላችሁ። ጌታ ያደረገልንን ነገር መርሳት ወንጀል ነው። ኃጢአት ነው። እግዚአብሔር ያደረገልንን ነገር በቀራኒው መስቀል ላይ ጌታ ኢየሱስ ክርስቶስ እንዲሞትልን ለእኛ መስጠቱን መርሳት ወንጀል ነው፣ ኃጢአት ነው። እና ይሄ እግዚአብሔርን ማክበር እና ማመስገን ሲሪየስሊ ሊታሰብበት ይገባል። ደግሞም የምናስበበት አንዱ መንገዳችን ያደረገልንን የዋለልንን ውለታ ዞር ብለን በማየት እግዚአብሔር፣ ወይ እንዲህ እንዲህ እንዲህ አድርገህልኛል፣ አሁንም እንኳን በሕይወት የቆምኩት ከአንተ ቸርነትና ምረት የተነሳ ነው ልንለው ይገባል። አሁን እዛ ቅድም የተናገርኩበት ነጥብ ላይ ጌታ ያደረገልንን መርሳት ከባድ ወንጀል ነው ብያለሁ፣ ነፍስን የሚያመነምን በሽታ ነው ብዬም ሀሳብ አስቀምጫለሁ፣ እና ይህንን ከኢሳያስ ምዕራፍ አንድ ቁጥር ሶስት ላይ ላብራራላችሁ ላችሁ ፈልጋለሁ። ከዛ ወደ ሌላው ነጥብ እሄዳለሁ። ትንቢት ኢሳያስ ምዕራፍ አንድ ቁጥር ሶስት ላይ እግዚአብሔር ለእስራኤላውያን ሲናገራቸው እግዚአብሔር ያደረገላቸውን ነገር ባለማስታወሳቸው ምን አይነት ምሳሌ እንደሰጣቸው ተመልከቱ። በጣም የሚያሳዝን ነው። በሬ የገዢውን አህያም የጌታውን ጋጣ አወቀ እስራኤል ግን አላወቀም ህዝቤም አላስተዋለም ብሎ ነው የቻሌንጅ አደርጋቸው የነበረው ተመልከቱ ህዝቤ የተደረገለትን አላስታወስም እንስሶች እንኳን አለ እግዚአብሔር በሬ እና አህያ ለማዶች ሆነው ቀን የትም ቦታ ውለው ሲመገቡ ውለው ሳር ሲነጩ ውለው ማታ ማደሪያ ቦታቸው ጋር መጥተው ራሳቸው መጥተው ይሰበሰባሉ የጌታቸውን ጋጣ በረቱን አውቀዋል ህዝቤ ግን አላወቀም አለ እግዚአብሔር እኔ የሰራሁላችሁን ነገር እንስሶች እንኳን ለማዳ ያደረጓቸውን ጌቶቻቸውን ሲያውቁ እናንተ አላወቃቸውም በጣም የሚያሳዝን አስደናቂ አሳዛኝ ሁኔታ ውስጥ ነው ህዝቡ ገብተው የነበረው እና እግዚአብሔር የሚለው ህዝቤ አይምሮ ተነጥቋል ዝም ብሎ ሆነብኝ ከእንስሳ ጋር እንኳን ሲወዳደር ከደመነፍስ ለማዳ እንስሳ ጋር እንኳን ሲወዳደር ህዝቤ ከነሱ በታች ሆኖ ነው የተገኘው እና እንደዚህ ያለማመስገን ህይወት እግዚአብሔር የሰራውን ስራ ያለማሰብ ህይወት ውስጥ እስራኤላውያን ገብተው እግዚአብሔር ሲያዝንባቸው እንደነበረ ታያላችሁ፣ ወገኖች። እኔ ይህንን ሀሳብ በምናገርበት ጊዜ ይሄ የምስጋና ወቅት በሆነበት በአሁኑ ወቅት እኛ በተለይ እግዚአብሔር መልካም ያደረገልን ህዝቦች እግዚአብሔር አምላካችንን ቁጭ ብለን ያደረገልንን አስበን መልካምነቱን፣ ቸርነቱን፣ ደግነቱን፣ ጥበቃውን፣ ክልላውን አስበን እግዚአብሔርን ልናመሰግን እንደሚገባ፣ እንዳውም እንደ እብድ ልናመሰግነው እንደሚገባ ለማሳሰብ ነው ይህንን እየተናገርኩ ያለሁት እና የሚቀጥለው ነጥቤ ወደ መጨረሻ ከመሄደ በፊት ዛሬ አጭር መልእክት ነው እየተናገርኩ ያለሁት በሌሎቹ ነገሮች ላይ የተመሰረተ ነው። ነፍሳችን ጌታን የምትባረክባቸው ምክንያቶች የሚል ርዕስ ነው ያለኝ እና ጥቂት ነገሮችን ዘርዘር አድርጌ ለማቅረብ እሞክራለሁ። ቁጥር ሶስት ላይ ምን ይላል መሰላችሁ? ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽን እንደ ንስር የሚያድስ፣ ማለት ያድሳል ብሎ ነው ያስቀመጠው እና ዝርዝር እግዚአብሔር ያደረገልንን የፈጸመልንን ጠቀሜታ ይናገራል። ቅድም ምስጋናውን ሁሉ አትርሺ የሚለውን ነገር ስናገር እግዚአብሔር የጠቀመሽን ጥቅም ያደረገልሽን ነገር አስታውሺ የሚል ነገር እንደሆነ የሂብሮና የእንግሊዝኛው ላስታውሳችሁ ሞክሬያለሁ፣ እና ምን ምንድን ነው ለመሆኑ የተደረገልሽ ነፍሴ ብለሽ ብጠይቂ፣ የሚቀጥሉ ስድስት ነገሮች ተዘርዝረውልሻል እና እነዚህን ወደ አምስት ስድስት የሚሆኑ ነገሮች መመልከት ያስፈልጋል። የመጀመሪያው ኃጢአትሽን ሁሉ ይቅር የሚል በጣም አስደናቂ ነው። እግዚአብሔር የሚባለው አምላክ ኃጢአትሽን ይቅር ብሎልሻል ነፍሴ። እኮ ልታመሰግኝ የሚገባሽ ብዙ ነገር አለ። ከዚህ ደግሞ የተአምር ተአምር የሆነው የኃጢአት ይቅርታ ነው ብሎ እግዚአብሔር ይናገራል፣ ይሄ ዘማሪው ይናገራል። እኔ እዚ ጋር አንዳንድ ነገሮችን ለማስቀመጥ ሞክር ያለሁ። እናንተ አንድ ጥያቄ ልጠይቃችሁ። ስለ ኃጢአት ይቅርታ አስደናቂነት አስባችሁ ታውቃላችሁ ወይ? የኃጢአት ይቅርታ ምንድን ነው? በጣም የሚያስደንቅ ነገር ነው። የኃጢአት ይቅርታ ከኃጢአት ይቅር መባል ማለት ምን ማለት ነው? ከዘላለም ኩነኔ፣ ከዘላለም የሲኦል ፍርድ፣ ዘላለም ሲኦልን ከማሳለፍ መታደግ ወይም ደግሞ መዳንን የሚያሳይ ነገር ነው። በኃጢአታችንና በበደላችን ምክንያት የእግዚአብሔር ቁጣ የሚገባን ሰዎች ነን። እግዚአብሔር ሊፈርድብን የሚገባ ሰዎች ነን፣ የምንገባ ሰዎች ነን። ምንም ከኛ የሆነ ከዘራችን የሆነ ከመልካምነታችን የሆነ ነገር መጥቶ ከእግዚአብሔር ጋር ሊያስታርቀን የሚችል ምንም ነገር የለም እና እግዚአብሔር በቸርነቱና በምሕረቱ ጌታ ኢየሱስ ክርስቶስን ሰጥቶን ከአይምሮ በላይ በሆነ መንገድ ከዘላለም ኩነኔ ከኃጢአት ውጤት አድኖናል። እግዚአብሔር ይሄ ነው የኃጢአት ይቅርታ እና ይሄ ምሕረት ነው። አንደበታችን ከሰማይና ከምድር በላይ በሰማይና በምድር ሊገኝ በማይችል መንገድ የማይጨርሰው ነገር ወይም ደግሞ ተናግሮ የማይጨርሰው ምስጋና ለማፍለቅ የሚያስገድደን በእርግጥ እኔ እዚህ ጋ ያስቀመጥኩት በሰማይና በምድር ያለ ነገር ሁሉ አመስግኖ የማይጨርሰው ነገር ነው። ለግላችን የሰራዊቱ ጌታ እግዚአብሔር ያደረገልን ኃጢአትሽን ሁሉ ይቅር የሚል ነፍሳችን የቆሸሸች ነበረች፣ ብክለትና ርኩሰት ነበረባት። ሁሉም ነው ከነፍሳችን ላይ ይቅር የተባለው እና ነፍሳችን ተፈውሳ የእግዚአብሔርን ቸርነትና ምሕረት ይቅርታ በማግኘቷ እግዚአብሔርን ልታመሰግን ይገባታል። እግዚአብሔር እኛን አፍቅሮ ቅድምም ብየዋለው ልጁን ጌታ ኢየሱስ ክርስቶስን በመስቀል ላይ ሰጠን። በክርስቶስ ኢየሱስ ደም ታጠብን። ከፍርድ ከኃጢአት ፍርድ ነፃ ሆነን፣ ከዚህም በላይ በመንፈሱ በመንፈስ ቅዱስ ሞልቶን በጸጋ ላይ ጸጋ ሰጠን። ይሄ የክርስትና እምነት መግለጫ ነው። ስለዚህ አንቺ ነፍሴ ኃጢአትሽን እግዚአብሔር ምን ብሎሻል? ይቅር ብሎሻል፣ እና ልትባርኪው፣ ልታመሰግኙ ይገባሻል። አሁን ታያላችሁ፣ የምስጋና ሰዓት በሆነበት ጊዜ እግዚአብሔር ካደረገልን ነገር ሁሉ ተአምራዊ የሆነው ነገር ነፍሳችንን ከኃጢአት ይቅር ማለቱ ነው እና በሁለተኛ ደረጃ እዛው ሲናገር ምንድን ነው የሚለው? ደዌ ሽንም ሁሉ የሚፈውስ ብሎ ይናገራል። ደዌ በምድር ላይ ስንኖር በተለያየ ጊዜ ይሄንን ጠቅላላ ለሆኑ ሰዎች ነው የተናገርኩት። በተለያየ ጊዜ የተለያየ ሕመም ውስጥ ተቀምጠን ወይም ተሰቃይተን ሊሆን ይችላል። ብዙ ሰዎች የተለያየ ሕመም ያጋጥማቸዋል እና እኛም አጋጥሞን ሊሆን ይችላል። ግን ምን ያህል ጊዜ ነው እግዚአብሔር የፈወሰን? ምን ያህል ጊዜ ነው ሐኪሞች ያሉትን እንኳ የለወጠልን የቀለበሰልን። እኔ አንዳንድ ሰዎችን ታሪክ ሰምቻለሁ ሐኪሞች ሐኪም ቤት ሄደው በስድስት ወር ውስጥ በቃ ስድስት ወር ብቻ ነው የምትኖረው ሶስት ወር ብቻ ነው የምትኖረው ተብሎ ሲሪየስሊ ተጸልዮላቸው እግዚአብሔር ከአስር ከአስራ አምስት ዓመት በላይ እድሜ የቀጠለላቸው ለንደን በነበርኩበት ጊዜ በጣም ኢንቴንሲቭ ኬር ውስጥ የነበሩ ሰዎች በየቀኑ የምንጸልላቸው የነበሩ ሰዎች ነበሩ። ሁሉም ከኢንቴንሲቭ ኬር ወጥተው ይሞታሉ ከተባሉበት ቤተሰብበት ወጥተው ሲኖሩ በህይወት አይቻለሁ። እኔና እናት ቤተሰቡ የምናውቃት አንዲት እህት አለች። እርጉዝ ርጉዝ በነበረችበት ጊዜ ሐኪሞች ዶን ሲንድሮም ያለው ልጅ ነው የምትወልጁ፣ ጭንቅላቱ እያበጠ ነው የሚሄደው ብለው ነግረዋት በጣም አስጨናቂ ሁኔታ ውስጥ ነበረች እና በቤተ ክርስቲያን ሁሉ ጊዜ በእግዚአብሔር ፊት እንጸልይ ነበር እና ስትወልድ ፍጹም ጤናማ የሆነ ልጅ ነው የወለደችው። እግዚአብሔር እንደዚህ የሚያደርግ አምላክ ነው። በግላችንም እንኳን ደዌሽን የሚፈውስ ህመምሽን የሚፈውስ የሚያስጨንቅሽን ነገር ምስቅልቅል፣ ያልተስተካከለ ሰው ማስተካክለው ከሰው አቅም ውጪ የሆነ ነገር አጋጥሞሽ ከሰው አቅም ውጪ የሆነውን ነገር ድንቅ በሆነ ታላቅ ተአምሮና አስደናቂ ስራው አድርጎ ነፃ ያወጣሽ የረዳሽ የደገፈሽ ከጭንቀት ውስጥ ነፃ ያወጣሽ ደዌሽን፣ የፈወሰልሽ ደዌ የሚባለው ነገር በልዩ ልዩ ነገር መጨነቅን የሚያሳይ ነው። እንደዚህ አይነት አምላክ ስለሆነ ይህንን አምላክሽን ምን አድርጊው ነው የሚለው? ባርኪው፣ ነፍሴን ባርኪው፣ አመስግኝው እና ከፍ ከፍ አድርጊው። የምስጋና መስዋዕት በፊቱ አቅርቢለት የሚልን ነገር ነው የሚናገረው። የሚቀጥለው ሶስተኛው ነጥብ ስታውት ምን ይላል? እንደገና ቁጥር አራት ላይ ነው። ህይወትሽን ከጥፋት የሚያድናት በጣም የሚገርም ነው። ይሄም ተያይዞ የመጣ ነገር ነው። አንቺ በእግዚአብሔር በመታመንሽ የእግዚአብሔር በመሆንሽ ኃጢአትሽ ይቅር ተብሎ ከእግዚአብሔር ጋር አንድነትና ህብረት ከመመስረትሽ የተነሳ ህይወትሽ ከጥፋት የሚድን ሆኗል። እና ምን ለማለት ነው ይሄንን ሀሳብ ያቀረበው በዚህ ምድር ውስጥ የምናያቸው የጥፋት አይነቶች፣ መጠኖች ከቁጥር በላይ ናቸው። ድሮም አሁንም የሰው ህይወትና የሰው ልጅ አጠቃላይ ኑሮ በዘመንና በአመት በዘመናዊነት አልተለወጠም። ይገርማቸዋል። ድሮም ያለ ጥፋት አሁንም አለ። ድሮም ሰዎች በጩቤ ይወጉ ነበር። አሁንም ሰዎች በጩቤ ይወጋሉ። ድሮም ሰዎች በተለያየ አደጋ ውስጥ ወድቀው ይሞቱ ነበር። አሁንም በተለያየ አደጋ ሰዎች ይሞታሉ። እና ህይወትሽን አለ ከድንገተኛ አደጋ ከጥፋት የሚያድናት ማን ነው? እግዚአብሔር ነው። እግዚአብሔር በእግዚአብሔር ላይ የታመነችውን ነፍስ ከሚታይ ከሚታይና ከማይታይ ጥፋት የሚታደግ አምላክ ነው። እኔ አሁንም ይሄንን ሳስብ አንድ አረፍተ ነገር ልናገር። እግዚአብሔርን ማምለክና ማመን ድሮም በዚህም ዘመን ሞኝነት ተደርጎ የተቆጠረበት ጊዜ አለ፣ ግን እግዚአብሔርን ማመንና በእግዚአብሔር መታመን ሞኝነት አይደለም። ሕይወትሽን ከጥፋት፣ ከማይታይ አደጋ፣ ከማይታይ ጥፋት ሊያድን የሚችል አስደናቂ ጥበቃ ውስጥ ነው እግዚአብሔር ያስገባሽ። በህይወት በኃጢአት ከመጥፋት በአደጋ ከመጥፋት በመቅሰፍት ከመጥፋት ህይወትሽን የሚያድን እግዚአብሔር ነው። በተለይ እዚህ አሁን አሜሪካ በየቀኑ የሞት የእልቂት ዜና ነው የምንሰማው እዚህ ኢንዲያናፖሊስ ውስጥ ራሱ እና ህይወትሽ በእግዚአብሔር እጅ ውስጥ ከመሆኑ የተነሳ ከአሰቃቂ አደጋዎችና መቅሰፍቶች የሚታደግሽ እግዚአብሔር ብቻ ነው። ጥፋት በምድሪቱ ውስጥ አለ፣ ምንም ጥርጥር የለውም። ግን መዳን ያንቺ ይሆናል። ጥበቃ ያንቺ ይሆናል። እግዚአብሔር ጋሻ መከታ ይሆንሻል። አይተውሽም። ነፍሴ ጠላት ያለው ነገር ባንቺ ላይ አይከናወንም። ህይወትሽን ከጥፋት ምን ያደርጋታል? ያድናታል። በጣም ብልጥ መሆን ነው በእግዚአብሔር መታመንና ወደ እግዚአብሔር መምጣት። ግን ከዛ በላይ ደግሞ እግዚአብሔር የሚያደርግልሽን ነገር አይተሽ እግዚአብሔርን ማመስገን ተገቢ ነው። ከጥፋት ያድንሻል። የሚያድንሽ እግዚአብሔር ነው። ስለዚህ እግዚአብሔር ምን አድርጊው? አመስግኝው። አሁን እግዚአብሔርን የምናመሰግንበት በጣም ብዙ ነገር እንዳለ ነው ዘማሪው የሚያሳየን። እንደገና በአራተኛ ደረጃ የሚናገረው በምህረቱና በቸርነቱ የሚከልልሽ የሚለውን ደግሞ ያስቀምጣል። ምናልባት አንዳንድ ሰዎች ለነፍስ መልእክት እንደዚህ ሲነገር አንቺ ነፍሴ እግዚአብሔርን ባርኪው ምክንያቱም ሕይወትሽን ከጥፋት የሚያድንሽ ነው ብሎ ሲነገር እንዴት አድርጎ ነው እግዚአብሔር ሕይወቴን ከጥፋት የሚያድነው የሚል ጥያቄ ሊጠይቁ ይችላሉ። ይሄ መልሱ ያለው በሚቀጥለው ነጥብ ላይ ነው። በምህረቱና በቸርነቱ ከልሎሽ ነው ሕይወትሽን ከጥፋት የሚያድናት። ነፍሴ እግዚአብሔር ከጥፋት የሚያድንሽ በጣም ጥሩ ስለሆንሽ አይደለም ወይም ደግሞ የሀይለ ልዑል ተፈራ ልጅ ስለሆንሽ አይደለም። ወይም የቴዎድሮስ ተፈራ ልጅ ስለሆንሽ አይደለም። ነፍሴ አንቺን እግዚአብሔር የሚከልልሽ ምን ስለሆነ ነው? እሱ መሐሪ እና ቸር ስለሆነ ነው። እሱ ባለጸጋ ስለሆነ ነው። በክርስቶስ ኢየሱስ ወደ አንቺ አስደናቂ በረከትንና ቸርነትን ማዳንን ስላመጣ ነው። አማራ፣ ኦሮሞ፣ ትግሬ፣ እስራኤላዊ፣ ነጭ፣ ጥቁር ስለሆንሽ አይደለም። እሱ በምህረቱና በቸርነቱ ነው የሚከልልሽ። ይህን ነው እኛ የመጽሐፍ ቅዱስ አማኞች በተለይ የፕሮቴስታንቱ የእምነት ክፍል የጸጋ ህይወት የሚለው እግዚአብሔር አምላክ በጸጋ ነው ያዳነን በነፃ ክርስቶስ ኢየሱስ ቀራኒው መስቀል ላይ ተሰቅሎ እሱ ባፈሰሰው የመስዋዕትነት ደም በኩል የኃጢአት እዳችንን ወስዶ እኛ የእግዚአብሔርን ቸርነትና ምህረት በነፃ መቀበላችንን ነው። ስለዚህ እግዚአብሔር ያዳነን በምህረቱ በቸርነቱ ነው የሚከልለን በምህረቱ በቸርነቱ ነው። መንፈሳዊ ስጋዊ ጥበቃ ከምንም አይነት ምድራዊ ነገር ጋር የተያያዘ አይደለም። በቀጥታ የተያያዘው ከእግዚአብሔር ቸርነትና ምህረት የተነሳ ነው። ስለዚህ ማንኛውም መንፈሳዊ ጥቃት፣ ማንኛውም ስጋዊ ጥቃት ሊከለከልልን ወይም ደግሞ እግዚአብሔር ጋሻ ሆኖ ሊመክትልን እንደሚችል ማመን አለብን። ከዚህ እንዳውም ከዚህ በፊት ባሳለፍናቸው ነገሮች ሁሉ እግዚአብሔር መከታ፣ እግዚአብሔር ከለላ፣ እግዚአብሔር ጋሻ ሆኖ ነው ያቆመን የሚለውን ነገር ነው የሚያስተላልፈው። ስለዚህ ምህረቱ ይከልልሻል ቸርነቱ ይከልልሻል። በምረቱና በቸርነቱ ትጠበቂያለሽ። ነፍስሽን የሚያድናት እግዚአብሔር በቸርነትና በምረቱ ከልሎሽ ነው፣ ጋሻ ሆኖልሽ ነው፣ ጥበቃ ሆኖልሽ ነው የሚለውን ሀሳብ ነው የሚናገረው። እና እግዚአብሔርን ልታመሰግኝ አይገባም? ይገባል። ልትባሪኪው አይገባም? ይገባል። እንደገና አምስተኛውን ብትመለከቱ ያው ነጥቦቹን እያጠቃለልኩ ነው። ምኞትሽን ከበረከቱ የሚያጠግባት። ብዙ አልናገርበትም፣ ግን እያንዳንዱ ሰው የኔም ነፍስ ነው የሚለው ዘማሪው ምኞት አለው። እና በእርግጥ የእግዚአብሔር ሰዎች ምኞት እንደ እግዚአብሔር ፈቃድ የሆነ ነው። በእግዚአብሔር ፈቃድ ውስጥ የተካተተ ነው። እግዚአብሔርን ያመኑና እግዚአብሔርን ያላመኑ ሰዎች ልዩነታቸው በምኞት በኩል፣ እግዚአብሔርን ያመኑ ሰዎች ምኞታቸው በእግዚአብሔር ፈቃድ ውስጥ የተካተተ ነው። እግዚአብሔርን ያላመኑ ሰዎች ግን ምኞታቸው ኃጢአትና ጉስቁልና፣ ጥፋት ነው። ይሄ ምንም መግለጫ አያስፈልገውም። እና ያንቺ ምኞት ነፍሴ በእግዚአብሔር ውስጥ ስላለሽ የምታስቢው፣ የምታለሚው፣ የምትፈልጊው፣ የምትጸልይበት ነገር በሙሉ እግዚአብሔር ያደርግልሻል። ከዚህ የተነሳ ምኞትሽን ከሰማያዊ በረከቱ ምን ያደርጋታል? ያጠግባታል፣ ይሞላታል። እና በእግዚአብሔር በረከት ትጠግቢያለሽ። ጸሎትሽ ይመለሳል፣ ጥያቄሽ ይመለሳል፣ እንቆቅልሽ ይፈታል። ጌታ ተራራሽን ያፈርሰዋል እና ምኞትሽን ከበረከቱ የሚያጠግብ አምላክ ስለሆነ ነፍሴ ምን አድርጊው እግዚአብሔርን ባርኪው። እንደገና ስድስተኛውን ነጥብ በጥቂቱ እንደዚሁ ገልጸዋለሁ። ጎልማስነትሽን እንደ ንስር ያድሳል። በጣም የሚገርም ሀሳብ ነው። ይህም ጎልማስነትሽ የሚለው የብርታትሽ፣ የጥንካሬሽ ጊዜ እንደማለት ነው እና ጎልማሳነኝ ጠንካራ ነኝ፣ ብርቱ ነኝ፣ ጎበዝ ነኝ፣ ሁሉን ነገር ማድረግ እችላለሁ በምትይበት ጊዜ ድንገት ድካም አጋጥሞሽ የምትችያቸውን ነገሮች እንደማትችያቸው ሆነሽ ተገኝተሽ፣ ብርታት አቅቶሽ ከድቶሽ፣ እንዳረጀ ሰው እንደደከመ ሰው የሆንሽበት ጊዜ ቢኖር እንኳን ያን ጊዜ እግዚአብሔር ብርታትሽን እንደገና ምን ያደርገዋል? ይመልሰዋል። በመታደስ እግዚአብሔር እንደገና ወደ ጥንካሬና ወደ ብርታት ያመጣሻል። እንደ ደከምሽ አትቀሪም። እንዳሁም እዚጋ አንድ ማብራሪያ አስቀምጫለሁ መጽሐፍ ቅዱስ ላይ እግዚአብሔርን በመተማመን የሚጠባበቁ እንደ ንስር ኃይላቸውን ያድሳሉ ብለው ይናገራል እና እግዚአብሔር አምላክ ወጣቶችም ትልልቅ ሰዎችም ሽማግሌዎችንም ቢሆን መንፈሳዊ ህይወታቸውን በማደስ የታወቀ አምላክ ነው። እንደ ደከሙ እንዳይቀሩ ያደርጋል። ይህንን የሚያደርገው ልክ ንስሮች ክንፎቻቸው የክንፎቻቸው ላባዎች ረግፈው መብረር አቅቷቸው ቁጭ ብለው ጥቂት ጊዜ ቆይተው በተስፋ እየጠበቁ ባለበት ጊዜ ክንፎቻቸው እንደገና በቅለው በአየር ላይ መንሳፈፍ ይችላሉ። ልክ እንደዛ እንደ ንስር ላባው እንደገና በቅሎ በአየር ላይ እንደሚንሳፈፈው እንደሚበረው ያንች ኃይል ልክ እንደ ንስሩ መብረር እንድትች መውጣት መግባት እንድትች ጠላት ዲያቢሎስን ማሳፈር እንድትች በጸሎት በመንፈሳ ህይወት እንድትበረች እና ተስፋሽ እንዲለመልም እግዚአብሔር አምላክ ተስፋ ያስቆረጠሽን ነገር በሙሉ ከውስጥሽ ያወጣል እና ኃይል ይሰጥሻል። ጎልማስነትሽን እንደ ንስር ያድሰዋል። ይሄ ተስፋ የሚያስቆረጥሽን ነገር በሙሉ ከእጆችሽና ከነፍስሽ፣ ከህይወትሽ ያረግፋቸዋል። ስለዚህ እግዚአብሔርን ልታመሰግኝ የምትችባቸው ብዙ ብዙ እጅግ ብዙ ነገሮች አሉ። ስድስት ነጥቦችን ነው እዚ ጋር የዘረዘረው ዘማሪው። እና እነዚህን ዘርዝሮ ቁጥር 20 እና 21 ላይ ሲመጣ መላእክቱ በሙሉ እግዚአብሔርን ባርኩት፣ አገልጋዮች በሙሉ እግዚአብሔርን ባርኩት፣ ፍጥረታቱ በሙሉ ሰማይና ምድር ውስጥ ያላችሁት እግዚአብሔርን ባርኩት፣ ነፍሴ አንቺም እነዛን ስድስት ነጥቦች በማሰብ እግዚአብሔርን ባርኪው ብሎ ይናገራል። እና እግዚአብሔርን የመባረክ የማመስገን ህይወት እንዲኖረን እግዚአብሔር ይፈልጋል። እና መጨረሻም ማጠቃለለው ታዲያ ከዚህ የተነሳ እግዚአብሔርን አመስጋኞች መሆን አለብንኛ። ምን ያህል ጊዜ ነው እግዚአብሔርን የምታመሰግኑት? ምን ያህል ጊዜ ነው ሰው ስለመሆናችሁ እግዚአብሔርን አመስግናችሁ የምታውቁት? ምን ያህል ጊዜ ነው እግዚአብሔር ብዙ ነገር አድርጎላችሁ እያያችሁ እግዚአብሔርን እንደሚገባ በሙሉ ልባችሁ፣ በሙሉ ሀሳባችሁ፣ በሙሉ ነፍሳችሁ እግዚአብሔርን ከመውደድ ከማክበር የተነሳ ከማድነቅ የተነሳ ጠዋትና ማታ ቢያንስ ጠዋትና ማታ እግዚአብሔርን ምን ያህል ጊዜ ታመሰግኑላችሁ ታመሰግኑታላችሁ? እናንተ ሆይ በመዝሙሩ ላይ ያለው ሰው ምስጋና እግዚአብሔር እንዲህ አይነት ምስጋና እንደሚገባው አውቆ የእግዚአብሔርን ታላቅነት መልካምነት፣ አዳኝነት፣ ጠባቂነት ታዳጊነት ባራኪነት፣ ተገንዝቦ እግዚአብሔርን እያመሰገነ ያለ ሰው ነው። ለነፍሱ ቸል እንዳቲ ነፍሴ ያንቺ ስራ ቸል ሳቲ ሲሪየስ ሊያሰብሽ ቁጭ ብለሽ እግዚአብሔር ያደረገልሽን ነገር እያሰብሽ እንደሚገባ እግዚአብሔር ወይ ተመስገን፣ ክብር ሁሉ ላንተ ይሁን፣ አንተ ተባረክ ልትው ይገባል ብሎ ለነፍሱ ሲናገር ነው የምናየውና ለነፍስ የተደረገ ንግግር ነው እና ነፍስ፣ የአንቺ ስራ መሆን ያለበት አይምሮሽ ሐሳብሽ ተሰብስቦ እግዚአብሔር ማመስገን ነው እና እንደ እንስሶች ዝም ብሎ መሆን የለብሽም። እንስሶች እንኳ በደመ ነፍስ የቤታቸውን፣ ያሉበትን፣ የለመዱበትን ቦታ ያውቃሉ። አንቺ ደግሞ ከዛ በላይ ስለሆንሽ እግዚአብሔር ብዙ ስላደረገልሽ ችላ ሳት በሌላ በማይጠቅም ጊዜያዊ በሆነ ነገር ሳትብ ሰለሰይ ሳትጠመጂ እግዚአብሔርን እንደሚገባ የማመስገኛ ጊዜ ሊኖርሽ ይገባል። ምስጋናውን አትርሺ። እንደዚህ እግዚአብሔርን የምናመሰግን ከሆነ እግዚአብሔር በእርግጥ ነፍሳችንን ይጠቅማል፣ ይባርከናል፣ ይገርማቸዋል። አስደናቂ ዘላለማዊ የሆነ ነገርን በሕይወታችን ያደርጋል፣ ያከብረናል፣ ያስከብረናል። እግዚአብሔርን ማክበርና እግዚአብሔርን ማመስገን የእግዚአብሔር በረከት በእኛ ላይ እንዲፈስና እግዚአብሔር ሁልጊዜ የሚባርከን ዙሪያችንን የሚከበን ሆነን ራሳችንን እናገኘዋለንና። ነፍሴ እግዚአብሔርን ባርኪው። እንደገና ነፍሴ እግዚአብሔርን ባርኪው። እግዚአብሔርን አመስግኑ ወገኖች፣ በሚኖራችሁ የጸሎት ጊዜ ስትወጡ፣ ስትገቡ፣ ትምህርት ቤት ስትሄዱ፣ ስራ ስትሄዱ፣ እግዚአብሔርን ሁል ጊዜ አመስግኑት። እግዚአብሔርን የሚያመሰግን ሰው ወድቆ አይወድቅም። እግዚአብሔር ይባርካችሁ። የእግዚአብሔርን በረከት እግዚአብሔር በምስጋና ውስጥ ያሳያችሁ። እግዚአብሔርን እናመሰግናለን።